መጀመራ፣ ቃለ መጠየቅ ፍቃደኛ በመሆኑ አመሰግናለሁ። ምንም ችግር የለውም። ሲሚ ማን ትባላለ? ነው መሰራ ሲ ፋንታውን ጌታ ይባላልው። እኔ የምሰራው የንግድ ስራ ነው። አዲስ አበባ ውስጥ ነገር ነኝ። መገናኛ አካባቢ መገናኛ አካባቢ ነው ምሰራ። አ ነገር ነኝ ኢትዮጵያ ውስጥ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በዚህ ሰሞን በሞት ሲለዩ የኢትዮጵያ ሕዝብ በግዳጅ ሀዘን እንዲወጣ ይገደዳል። ይሄ ምን ያህል እውነት ነው? ይህ እንደምታወቀው ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሰሞኑ በሞት ተለይቷል። ከዚህ ይችላል። ይሄ ሞት እንደምታወቀው ለማንም አይቀሬ ነው። አንድ ሰው ሞቷል፣ እንዳንድ ሰው ሞቷል። ግን አንዳንድ ሰው ለያዝን ይችላል ወይ ደግሞ ለያዝንም ይችላል፣ አይታወቅም። ግን እነሱ የወያኔና የእንትን የኢህአዴግ መሪዎች ይህ እነዚህን በግድ ውጡና ይዘኑ አዘናቸውን ግለጹ እያሉ በየቦታው በየመንደሩ እየሄዱ ሰው እየቀሰቀሱ በግድ አዘን እንዲወጡ እያስገደዱ ነው የሚገኙ። ይሄ ነው እኔ ያየሁት የገጠመኝም ይሄ ነው። ኦኬ ነጋዶች ሱቅ ዘግታችሁ ወደ ሀዘን ውጡ የምባል ነገር አለ ይባላል አንተ ነጋዴነ ስራ ላይ ምን ጉዳት ደርሶበ እንግዲህ ጠቅላይ ሚኒስትር ከሞቱበት ቀን ጀምሮ እስከ ትላንትናው እለት ሁሉም ማዘን አለባችሁ እያሉ ስራ የለም እያሉ ለአንድ ሳምንት ያላነሰ ቀናቶች ስራ የለም ውጡና ዘኑ ለጠቅላይ ሚኒስትራችን ምናምን እያሉ ስራ የለም ዛሬ ምናምን እያሉ ከስራ ሱቅ ዘግታችሁ ውጡ፣ መንገድ እየተዘጋ የታክሲ ሹፌሮች ስራ የለም ምናምን እያሉ ሁሉም ሄዶ እንዳያዝን በግድ እንትን እያሉ ነው እያስቸገሩ ነው የሚገኙት። አንዳንድ የመለስ ፎቶ የቲሸርቶች በግዳጅ ግዙ ይባላል። ይሄ አንተ ጋር ደርሷል፣ አጋጥሟል? አው ይሄ ልክ ነው። ፎቶ ግዙና ተጠቀሙ፣ አስቀምጡ ቤታችሁ ውስጥ፣ ቲሸርት ግዙና ልበሱ፣ የጠቅላይ ሚኒስትር ማስታወሻ ይሆናል እያሉ ቅስቀሳ እያደረጉ ነው። ለምሳሌ አንዳንድ የታክሲ ሹፌሮች የመለስ ፎቶ ካልያዙ ወይ ደግሞ ታክሲ ውስጥ ካልለጠፉ ትራፊክ ራሱ የሚይዛቸው ሁኔታ ላይ ነው የሚገኘው። ሁሉም የታክሲ ሹፌሮች፣ የባስ ሹፌሮች እንዳለ የቶ መለስምን ፎቶ መኪናቸው ውስጥ እየለጥፉ እንደ ፖስተር ለጥፎ ነው የሚሄዱ። እንደዚህ ነው የሚገኘው። በጣም ኢንፍሉዌንስ እያደረጉ ነው፣ እያስገድፉ ነው የሚገኙት። ኦኬ ወደ መገናኛ አካባቢ ህዝብ ለጠቅላይ ሚኒስትር መለስ ዜናዊ ሀዘን ወጥቷል እያሉ በቲቪ እያስተላለፉ ነበረ። የወጡት በግዳጅ ነው ወይ በፈቃደኝነት ላይ የተመሰረተ ነው? አብዛኛው የወጣው በግዴታ ወይ ደግሞ ተገዶ ነው የወጣው። ግን አንዳንድ ሰዎች፣ ጥቂት ሰዎች በጣም ከእሱ ጋር የሚቀራረቡት ወይ ደግሞ ቤተሰብ እንደ ዘመድ ምናምን ራሳቸው የሚያዩ በፈቃደኝነት ነው ያወጡ። ግን አብዛኛው ህዝብ በግዴታ ነው ያወጣው። በግዴታ ይዘኑ ውጡና፣ አዘናቸውን ግለጹ እየተባለ ነው። ኦኬ መጨረሻ ላይ ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለ? እኔ ለኢትዮጵያ ህዝብ የሚያስተላልፈው መልእክት ቢኖር አንድ ሰው ሞቷል። ለዛኛው ሰው የሚያዘን ልባችን ነው እንጂ ተገደን አይደለም ለዛኛው ሰው የምናዝነውኛ ስለዚህ እኛ ተገደን ወይ ደግሞ ኢንፍሉዌንስ ተደርገን ለአንድ ሰው አይደለም ለአገር ራሱ ማዘን አንችልም፣ እኛ ከውስጣችን ካላዘን። ስለዚህ የኢትዮጵያ ህዝብ ዝም ብሎ ተገዶ የሚወጣበት ጊዜ አልፎ እንደገና በራሱ የሚያዝንና ራሱን ማስተዳደር እንደሚችል ለራሱ ውሳኔ መስጠት እንዲችል ለሁሉም የኢትዮጵያ ህዝብ መልእክትን አስተላልፋለሁ። በጣም አመሰግናለሁ።